ቦትስዋና ለአስር ኤርትራ ተጫዋቾች የሰጠችውን የጥገኝነት ፍቃድ አልቀለበሰችም ይላል። በዓለም እግር ኳስ ዋንጫ ማጣሪያ ግጥሚያ መሳተፍ በቅርቡ ወደ ቦትስዋና ለሄዱት አስር ኤርትራ ብሔራዊ የእግር ኳስ ተጫዋቾች የጠየቁት የፖለቲካ ጥገኝነት በቦትስዋና መንግስት ተፈቅዶላቸው እንደነበር ይታወሳል። ስፖርተኞቹ ጥቅምት ሁለት ቀን ሁለት ሺ ስምንት ዓመተ ምህረት ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አውሮፕላን አንሳፈርም በማለት እዚያው ጥገኝነት የጠየቁት። ሳሌም ሰለሞን ቦትስዋናዊውን ጠበቃቸውን ዲክ ቤድፎርድንና ሁለት የኤርትራውያን የመብት ተሟጋቾች እያሱ አንደ ማርያም ሀብተ ማርያምና ዶክተር አዳነገሮ መስቀልን አነጋግራለች። ኤርትራውያኑ በደቡብ አፍሪካ የሚገኘውን የኤርትራ የዲሞክራሲና የሰብአዊ መብት ተንቀሳቃሽ ድርጅት ወክለው በደቡብ አፍሪካና በቦትስዋና ሆነው ለተጫዋቾቹ ይሟገቱላቸዋል ትላለች ሳሌም። ወደ አጠናቀረችው ዘገባ እንለፍ። በዓለም እግር ኳስ ዋንጫ ማጣሪያ ለመሳተፍ ወደ ቦትስዋና በቅርብ ለሄዱት አስር የኤርትራ ብሔራዊ የእግር ኳስ ተጫዋቾች የፖለቲካ ጥገኝነት የቦትስዋና መንግስት ፈቅዶላቸው እንደነበር ይታወሳል። ስፖርተኞቹ ጥቅምት ሁለት ቀን 2008 ዓ ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ አገራቸው በሚወስዳቸው አውሮፕላን ላይ አንሳፈርም በማለት በቦትስዋና ጥገኝነት የጠየቁት። ትናንትና የቦትስዋና ጋዜጣ መንግስቱ ሀሳቡን ቀይሯል በማለት ዘግቦ ነበር። ነገር ግን ዘገባው የተዛባ እንደሆነ በደቡብ አፍሪቃ የሚገኘው የኤርትራውያን ዲሞክራሲና ሰብዓዊ መብት እንቅስቃሴ ኢኤምዲ.ኤችአር ድርጅት ወክለው በደቡብ አፍሪቃ ውስጥ የሚኖሩ ኤርትራውያኑ ተሟጋች እያሱ አንደ ማርያም ሀብተ ማርያም ገልጸዋል። ከደቡብ አፍሪቃ የአፍሪካ ሪቪው ጋዜጠኛው ጋር በተደረገው ቃለ ምልልስ ላይ የተዛባ መረጃ እንዴት ሊተላለፍ እንደቻለም ሲገልጹ እንዲህ ብለዋል። መጀመሪያ እኔ መጀመሪያ ላይ የነበረውን የጥገኝነት ጉዳይ የቦትስዋና መንግስት እንዴት እንደሚከታተለው ነበር ያካፈልኩት። ጋዜጠኛው ግን መጀመሪያ ሲያነጋግረኝ በቅርብ እየተከታተልኩ የነበርኩ መስሎት ነው። የመግባባት ችግር ነበር። ነገሩ ግራ ከተጋባ እኔም በበኩሌ ጉድለት ካለኝ በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። ቦትስዋናዊ የሰብአዊ መብት ጠበቃ ዲክ ቤፎርድ ጉዳዩ መምታታትና መወዛገብ የጀመረው ለመጀመሪያ ጊዜ እንዳልሆነ ከገለጹ እና ካስታወቁ በኋላ ስለ ጉዳዩ አስመልክተው እንዲህ ብለዋል። ጥገኛ አመልካቾቹን መጀመሪያ የወሰዷቸው ወደ እስር ቤት ነበር። እስር ቤቱ በከፍተኛ የኤሌክትሪክ ሽቦ የታጠረ ወንጀለኞች የሚጠበቁበት ስፍራ ነው። ሀያ አራት ሰዓት ሙሉ በካሜራ ይጠበቃል። አሁን ያሉበት ዱኩይ የስደተኞች ካምፕ ግን እንደ ሰፈራ ያለ ቦታ ነው። ያም ሆኖ ጥበቃ አይደረግበትም ማለት አይደለም። በመቀጠልም የኤርትራውያኑ ጉዳይ ወደ ሶስተኛ ሀገር ለማሸጋገርና ጥበቃ እንዲደረግላቸው ጥረት ላይ እንዳሉ ጠበቃው አስረድተዋል። የቦትስዋና መንግስት የፍትህ የመከላከያ ና የጸጥታ ጥበቃ ሚኒስትሩ የጥገኝነት ማመልከቻቸው እንዳልተቀለበሰ በመገናኛ ብዙሀን አረጋግጠዋል። በቦትስዋና የሚኖሩ ዶክተር አዳነ ገብረ መስቀል በበኩላቸው ለተጫዋቾቹ እየተሟገቱ ይገኛሉ። ስለ ጉዳዩ አስመልክተው እንዲህ ብለዋል። ሕጂ ብድሕሪኡ ግን እቲ ሚኒስተር ቀንዱ ሚኒስተር የቦትስዋና መንግስት የፍትህ የመከላከያና የጸጥታ ጥበቃ ሚኒስትሩ በቴሌቪዥን በሰጡት መግለጫ መሰረት ይህንኑ ማለትም የኤርትራውያኑ የጥገኝነት ማመልከቻ በቦትስዋና መንግስት ውድቅ አለመደረጉን ገልጸዋል። ወደ ሶስተኛ አገር ለማዘዋወር እንደሚጥሩም ተናግረዋል።